ኢትዮጵያ ውስጥ ለተፈጠረው የፖለቲካ ችግር መፍትሄ ለማስገኘት የሚያደርገውን ጥረት አጠናክሮ እንደሚቀጥል የኢትዮጵያ የሃይማኖት ተቋማት ጉባኤ አስታውቀዋል። የሀገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲዎች መሪዎችን ማነጋገር እንዲሁም የውይይት መድረኮችን መፍጠር ከዕቅዶቹ መካከል መሆናቸውን የጉባኤው ዋና ጸሐፊ መጋቤ ዘሪሁን ደጉ ለአሜሪካ ድምፅ ገልጸዋል። እስክንድር ፍሬው ነው መጋቤ ዘሪሁንን ያነጋግራቸው፣ የኢትዮጵያ ኦርቶዶክስ ዋህዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሕብረት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተ ክርስቲያንና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የተሰባሰቡበት ነው ጉባኤው። የአገሪቱ የሃይማኖት ተቋማት ከወቅታዊ ችግር አንጻር ተገቢውን ሁሉ አላደረጉም በሚል ትችቶች ሲሰነዘሩ ቆይተዋል። እነርሱ ግን በተለይ በጋራ በመሆን ልዩ ልዩ ተግባራትን ሲያከናውኑ መቆየታቸውን አስታውቀዋል። ከኢትዮጵያ ህዝብ ከ97 ከመቶ በላይ የሚሆነውን የሚወክሉት የሃይማኖት ተቋማት የተካተቱበት የኢትዮጵያ የሃይማኖት ተቋማት ጉባኤ ትናንት ያወጣው መግለጫ ይህንኑ ያንጸባረቀው። ለመንግስትና ለሚመለከታቸው አካላት በአጠቃላይም ለኢትዮጵያ ህዝብ መልእክት የተላለፈበትን መግለጫ ይዘት እንዲያብራሩልኝ የጉባኤውን ዋና ጸሐፊ መጋቢ ዘሪሁን ደጉን አነጋግሬያለሁ። ጥረታቸው ከሀገሪቱ ጠቅላይ ሚኒስትር እስከሚመለከታቸው ተቋማት መሪዎች ድረስ የሚሄድ መሆኑን አብራርተዋል። በመግለጫችንም እንዳስቀምነው ከክቡር ጠቅላይ ሚኒስትሩ ጨምሮ በወቅታዊ ሀገራችን ጉዳይ ላይ ቀጣይ ምክክሮች ተደርጎ ዘላቂ ሰላም ሰላምና ዘላቂ መግባባት እንዴት ልናመጣ እንችላለን በሚለው ለመስራት ነው። ፕሮግራም ይዛችኋል ከጠቅላይ ሚኒስትሩ ጋር ለምሳሌ ፕሮግራም ተይዞላችኋል ከዚህ በኋላ ጥያቄ የምታቀርቡት ከጠቅላይ ሚኒስትሩ ጋር አሁን ፕሮግራም አልያዝም ምክንያቱም ከዛ የሚቀድም አንድ ሌላ ስራ አለን ምንድን ነው ከመላው ሀገሪቱ ያሉ የሃይማኖት ተቋማት ይሄ እንግዲህ በተለያዩ ክልሎች ላይ ያሉ ችግሮች ስለሆኑ ከታች ከህዝባችን ጋር ከሃይማኖት ተከታዮች ጋራ ውይይት አድርገን ምን ምን ጥያቄዎች ናቸው መነሳት ያለባቸው መፍትሄ ውስጥ ምንድን ነው ጥያቄ ማቅረብ ብቻ ሳይሆን ከነ መፍትሄው ነው መቅረብ የምንፈልገው ወደ ጠቅላይ ሚኒስትሩ ስለ ወደ ጠቅላይ ሚኒስትሩም ወደ ሌሎችም የመንግስት የስራ ኃላፊዎች ጋር ከመወያየታችን በፊት መጀመሪያ ሰፋ ባለ ዛሬ እንዳያችሁት ዋና ዋና ቅዱስነታቸውን ጨምሮ ዋና ዋና አባቶች ብቻ ነው የተመካከሩት። አሁን ከመላው ሀገሪቱ ግን በቅርብ ቀን አንድ ጉባኤ እንጠራና እዛ ላይ ውይይት አድርገን ከዛ የሚገኘውን ነገር ለሁለት አላማ ነው የሚጠራው። አንዱ ከዛ የሚገኘውን እንደ ግብዓት በመውሰድ ከመንግስት ጋር ውይይት ማድረግ ነው። ሁለተኛ የሃይማኖት አባቶች ዘላቂ ስራ አላቸው። ይህም ሰላም ነው። ስለዚህ ሁሉም ወደ መጡበት ሲሄዱ፣ በየመስጊዱ በየአብያተ ክርስቲያናቱ የሰላም ስራ እንዲሰሩ ለማድረግ ነው። እዚህ ላይ ግን ጠቅላይ ሚኒስትሩ እናናገራለን ብላቸዋል። ኢትዮጵያ ውስጥ ያገባናል የሚሉ አካላት የሚል አገላለጽ መግለጫቸው ላይ ተጠቅማቸዋል። እና ለምሳሌ አገር ውስጥ ተመዝግበው ከሚንቀሳቀሰው የተቃዋሚ ፓርቲዎች ጋር ሊሆን ይችላል፣ ከሲቪክ ማህበራት በውጭም ካሉ ጋር እንደዚህ ቀጣይነት ያለው ምክክር ውይይት ነው በእቅዳችሁ ውስጥ ያለው? አዎ፣ እሱ ነው። አሁን አሁን ስለ ኢትዮጵያ ሰላም የሚመለከታቸው አካላት አገር ውስጥም ሊሆኑ ይችላሉ፣ ውጭም ሊሆኑ ይችላሉ። በዋናነት ግን ይሄ ጉዳይ አሳስቧቸው ወደ ሰላም እንድንመጣ ከሚፈልጉት ጋር ነው ከሚፈልጉት አካላት ጋር ነው ውይይት ማድረግ የምንፈልገው። ዘርዝራችሁ ለምሳሌ ከሌ ጋ የምንነጋገረው ከዚህ ከዚህ ጋ ነው የሚል ላይ ደርሳችኋል? ምዳሜ ላይ ደርሰናል። እሱ ቴክኒካል ኮሚቴ ተዋቅሮ በጥናት ላይ ተመስርተን የምናደርገው ነው የሚሆነው። ብሔራዊ መግባባት የሚል ቃል ጠቅሳችኋል። ለምሳሌ መግለጫችሁ ላይ እንግዲህ አጣዳፊ መፍትሄዎች እስከ ዘላቂ መፍትሄ የሚሄዱ ሀሳቦች የተካተቱበት ነው መግለጫው እና አንዱ ሁለት ሶስት ብላችሁ እስቲ በተለይ አጣዳፊ ጉዳይ ምንድን ነው? ምን እንዲደረግ ነው ጥሪ ያቀረባችሁ ያላችሁት ለመንግስትም ለሌሎችም ለሚመለከታቸውም? አሁን በዋናነት አጣዳፊ ጉዳይ ብለን ያለ ነው፣ አገር መረጋጋት አለበት። እኛ የውስጥ ሰላማችን በሚገባ እስካልተረጋገጠ ድረስ የዚችን አገር ሕልውና አደጋ ውስጥ እንደሚከታት ይታየናል። ፕላስ የኢትዮጵያ እድገትና ሰላም ቅድሚያ ለኢትዮጵያውያን ነው ትልቁ ጥቅም። ሰሞኑን እያየን ያለናቸው ነገሮች አሉ። እቺ ሀገር እንደገና ወደኋላ እንዳትመለስ እንድትመለስ እቺ ሀገር ያሰበቻቸውን ለዜጎችና ለትውልድ የሚሆን ዘላቂ ነገር እንዳይሰራ ሆን ብለው የሚሰሩ አካላትም በዚህ መካከል እየተፈጠሩ ነው። የውጭ ሀገራት በዚህ አይነት ሁኔታ ላይ የሀገራችን ሰላምና እድገቷ እንዲደናቀፍ አንፈልግም። እንደ ሃይማኖት ተቋም ማለት ነው። ስለዚህ በዋናነት የእኛም ምክር የእኛም ስራ ትኩረት የሚያደርገው በመጀመሪያ በሀገራችን ውስጥ ያለው ሰላም ተረጋግጦ በሀገራችን ውስጥ መረጋጋቱ ሲረጋገጥ ሌላው ነገር ቀላል ነው የሚሆነው። ይህንን ነገር ግን ችላ ብንለው እኛም ነገ በሃይማኖት ተከታዮችም ሆነ በታሪክ ትልቅም ተጠያቂ እንሆናለን እና እኛ የበኩላችንን ድርሻ ለመወጣት ጥረት እናደርጋለን። መንግስት የበለጠ ኃላፊነት እንዳለበትም ጠቅሳችኋል በመግለጫችሁ ላይ። ለምሳሌ አሁን ባሉ ሁኔታዎች ውስጥ ሚና ከመጫወት አንጻር ምን ማለት ነው? መንግስት ምን ማ የመንግስት ድርሻ ምንድን ነው? በእናንተ እይታውን ከመፍትሄው አንጻር መንግስት እንግዲህ አንዱ ጥያቄዎች በሚቀርቡበት ጊዜ በሰላማዊ መንገድ እንዲቀርቡ ለሕዝቡ አሳስበናል። ጥያቄ አለን የሚል አካል ሲያቀርብ ሰላማዊ እንዲሆን አድርገናል። መንግስት ደግሞ የሚቀርብለትን ከሕዝብ የሚነሳውን ጥያቄ በአጭር ጊዜና በረጅም ጊዜ ከፍሎ አፋጣኝ ምላሽ መስጠት አለበት። ህዝብ ሁሉ ጊዜ ልክ ነው ተብሎ ነው የሚታሰበው፣ ልክ ነው። ስለዚህ የህዝብ ጥያቄን ወስዶ የማስተናገድ ኃላፊነት የመንግስት ነው። እንዴት ይፈታዋል? አንድ በአጭር ጊዜ የሚፈታውን በረጅም ጊዜ የሚፈታውን ብሎ ለይቶ እንዲሰራ ማሳሰባችን ነው። የመጨረሻ ጥያቄ አድርገዋለሁ። ብሔራዊ መግባባት ስትሉ አሁን በተለያዩ የኢትዮጵያ የፖለቲካ ኃይሎችም እየተነሳ ያለ ሀሳብ ነው። አገሪቱ ውስጥ ብሔራዊ መግባባት መፈጠር አለበት። የብሔራዊ መግባባት መድረክ አገር ውስጥም ያሉትን ውጭም ያሉትን በኢትዮጵያ ጉዳይ ያገባናል የሚሉትን የሚያሳትፍ የሚሉ ሀሳቦች ሲነሱ ቆይተዋል። በተለያዩ ഇവിടെ പേപ്പർ കേറിയാണ് ഞാൻ നിങ്ങളെ അപ്തനക്കരാച്ചുയാള്ളാചൂത് እኛ እንግዲህ መግባባት ስንል ከፖለቲካዊ አመለካከት በመነጨና በመነሳት አይደለም። የኢትዮጵያ ሃይማኖት ተቋማት ጉባኤ አባቶች የሚሉት መግባባት፣ ሁል ጊዜ አንድ አይነት አመለካከት ብቻ አንድ ሀገር ውስጥ ሊኖር አይችልም። የተለያየ አመለካከቶች ሊኖሩ ይችላሉ። ያ አመለካከት የሚስተናገድበት ሰላማዊ አትሞስፌር መኖር አለበት። ያዘነ ተበደልኩ ያለ መንግስትም አሁን የተቀበላቸው መልካም አስተዳደር ጥያቄ የሚባሉት እነዚህ በሙሉ በአግባቡ ተይዘው ሕዝባችን ወደ አንድነት የሚመጣበት ማለት የሀሳብ ልዩነት የትም ሀገር ሊኖር ይችላል። እዚህም ይቀጥላል። የሀሳብ ልዩነት መኖሩ አይደለም ችግሩ። የሀሳብ ልዩነቶች የሚስተናገዱበት መንገድ ስርዓትና አግባብ ተበጅቶለት የውይይት ባህል እንዲዳብር አገራዊ መግባባት የሚባለው ቁጭ ብሎ በመወያየት በሀሳብ ብቻ የመለያየት በሀሳብ ብቻ የመግባባት አንድ ስንሆንም በሀሳብ መሆን አለበት፣ ስንለያይም በሀሳብ ብቻ መሆን አለበት። ወደ ሌላ ግጭትና ሁከት የሚወስዱ ነገሮች መታየት የለባቸውም፣ በሁሉም በኩል ማለት ነው። በዝርዝር የተያዙትን እቅዶች ተግባራዊ ለማድረግ ጉባኤው መግለጫው ከወጣበት ማግስት ጀምሮ ስራ መጀመሩንም መጋቢ ዘሪሁን ደጉ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ